You're with SBS Radio. Find more great stories in your language at sbs.com.au. ሀገርኛ Report. የአሜሪካው የውጭ ጉዳይ ሚኒስትር ማይክ ፖምፒዮ በአፍሪካ ጉብኝት አድርገው ተመልሰዋል። በኢትዮጵያ በነበራቸው የሁለት ቀናት ቆይታ ከአገሪቱ ከፍተኛ ባለስልጣናት ከስራ ፈጣሪዎችና ከአፍሪካ ህብረት ኮሚሽን ሊቀመንበር ጋር ተገናኝተዋል። ማይክ ፖምፒዮ እግራቸው የአዲስ አበባ ምድርን እንደረገጠ በውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው አቀባበል ተደርጎላቸዋል። ከፕሬዚዳንት ሳህለ ወርቅ ዘውዴ፣ ከጠቅላይ ሚኒስትር ዶክተር አብይ አህመድ ና ከራሳቸው ከውጭ ጉዳይ ሚኒስትሩ ከአቶ ገዱ አንዳርጋቸው ጋር የተናጠል ውይይት አድርገዋል። ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳፋኪ መሐመት ጋር በአህጉራዊ የሰላምና የኢኮኖሚ ጉዳዮች እንደዚሁም የትብብር ማዕቀፎች ተነጋግረዋል። በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን አዘጋጅነት ለስራ ፈጣሪዎችም ንግግር አድርገዋል። አፍሪካ የኢኮኖሚ ነጻነት ያስፈልጋታል ያሉት ማይክ ፖምፒዮ ከአንጎላና ከኢትዮጵያ መሪዎች ጋር ለስራ ፈጣሪዎች ምቹና ነጻነት የሚሰጥ ምህዳር ሊመቻች እንደሚገባው ተነጋግረናል ሲሉ አብራርተዋል። አቶ ገዱና ማይክ ፖምፒዮ በጋራ ሆነው ለውጭ አገርና ለአገር ውስጥ መገናኛ ብዙሃን ጋዜጠኞች መግለጫም ሰጥተው ነበር። በዚህ ወቅት ማይክ ፖምፒዮ እንዳሉት የኢትዮጵያና የአሜሪካ ግንኙነት ለረጅም ዓመታት መዝለቁንና ከ1930ዎቹ ጀምሮ ኢትዮጵያና አሜሪካ ዲፕሎማሲያዊ ግንኙነት ሲያካሂዱ መቆየታቸውን አውስተዋል። የዶክተር አብይ አህመድ አስተዳደር የጀመረውን ለውጥ አሜሪካ እንደምትደግፍ ያረጋግጡት ማይክ ፖምፒዮ Of course, too, prosperity depends on strong institutions and the rule of law. The Abiy administration believes in accountable, inclusive democracy. So does America. We talked about the upcoming Ethiopian election as well. A free and credible vote will show there is no false choice between democracy and security. በአሜሪካ በተለይም በዋሽንግተን ዲሲ በርካታ ቁጥር ያለው የኢትዮጵያ ማህበረሰብ እንዳለ የጠቆሙት ማይክ ፖምፒዮ የኢትዮጵያና የአሜሪካ አጋርነት በዚህም ይተሳሰራል ብለዋል። የኢትዮጵያ የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው በበኩላቸው የተጠናከረ የዲፕሎማሲ ግንኙነት ከአሜሪካ ጋር አለን ያሉ ሲሆን አሜሪካ ለኢትዮጵያ ሁነኛ አጋርነቷን በተለያዩ መስኮች ማሳየቷን አመስግነዋል። አገሪቱን ወቅታዊ ሁኔታ በተመለከተ የተጠየቁት አቶ ገዱ ኢትዮጵያ በለውጥ ላይ ብትሆንም የተለያዩ ችግሮች ቀስፈው ይዘዋታል ሲሉ መልሰዋል። እንደ አቶ ገዱ ገለጻ በለውጥ ሽግግር ላይ ያለችው ኢትዮጵያ በፖለቲካ ረገድ የትጥቅ ትግል ላይ የነበሩት እንዲገቡና ተዘግቶ የነበረው የአገሪቱ ውስጥ የፖለቲካ ምህዳር እንዲሰፋ መደረጉ በጎ ቢሆንም ይህንን ተከትሎ የተፈጠረውን አጋጣሚ ለዴሞክራሲ ግንባታ የመጠቀም ባህል አለመዳበሩ የጸጥታና የኢዴሞክራሲ ውጥረት እንዳነገሰ አብራርተዋል። That uh, challenges our rule of law. That is አቶ ገዱ አያይዘውም ላለፉት 15 ዓመታት በተከታታይ እድገት ያስመዘገበ ኢኮኖሚ ቢገነባ ከሰባ በመቶ በላይ ወጣቶች ያሏት ሀገር በመሆኗ ኢኮኖሚው ለወጣቶች የሥራ እድል መፍጠር ላይ አሁንም በሚፈለገው ደረጃ አለማደጉ የአገሪቱ ሌላኛው ተግዳሮት ነው ብለዋል። የጸጥታ ችግሮችና ሥራ አጥነት ወቅታዊ ፈተና መሆኑን ነው አቶ ገዱ ከማይክ ፖምፒዮ ጋር በሰጡት መግለጫ ያሰመሩበት። ፕሮ በተከሰተው የምስራቅ አፍሪካ የበረሃ አንበጣ ወረርሽኝ መከላከል ዘመቻ ስምንት ሚሊዮን ዶላር ከአሜሪካ ድጋፍ መደረጉን በተገለጸበት የሁለቱ የውጭ ጉዳይ ሚኒስትሮች መግለጫ በሁለቱ ሀገራት መካከል ሁሉን አቀፍ ትብብሮች እንዲሰፉ ከጠቅላይ ሚኒስትር ዶክተር አብይ አህመድም ሆነ ከርዕሰ ብሔሯ ሳህለወርቅ ዘውዴ ጋር ምክክር መደረጉ ተነስቷል። በእለቱ ትልቅ ትኩረት የተሰጠው የአባይ ውሃ ፖለቲካ ሲሆን አሜሪካ ከዓለም ባንክ ጋር በመተባበር ኢትዮጵያን፣ ግብፅንና ሱዳንን በህዳሴ ግድቡ ዙሪያ እያደራደረች ነው። ለማይክ ፖምፒዮ አገርዎ አሜሪካ ለግብፅ ተወግናለች ስለሚባለው ጉዳይ ምን ይላሉ? የሚል ጥያቄ በዚህ ወቅት ተሰንዝሮላቸው ነበር። ማይክ ፖምፒዮ የአገሩ ውገና ለግብፅ ነው መባሉ ባስቀየመው ድምፀትና ለዘብተኛ ፈገግታ እንደተናገሩት የአሜሪካና የዓለም ባንክ ሚና አገራቱ ከውጥረት በጸዳ ሁኔታ በውይይት ችግሮቻቸውን እንዲፈቱ ብሎም በጋራ ተጠቃሚነት ላይ የተመሰረተ ድርድር እንዲያደርጉ ከማመቻቸት የዘለለ ፍላጎት የለንም ብለዋል። ፕሬዚዳንት ትራምፕ ሶስቱንም አገራት ሊያስማማ የሚችል ስምምነት እንዲፈጠር ቅድሚያ የሰጡት ጉዳይ ነው። የመግባቢያ ነጥቦች እየተጠናቀቁ ስለሆነ የሚቀሩ ስራዎች Our, our mission set is uh, not to impose a solution on this, but rather to get the three countries to come together around a solution that each of them acknowledges uh, works for the concerns of all three nations. We have been heartened in the context of those conversations to watch each of those countries recognize the needs and concerns of the other two countries. Uh, it's been a very professional discussion. አቶ ገዱ እንዳርጋቸው በበኩላቸው በሕዳሴው ግድብ ዙሪያ አሜሪካና የዓለም ባንክ ድርድሩ እንዲካሄድ ለወሰዱት ተነሳሽነትና እያበረከቱ ላለው አስተዋጽኦ አመስግነው ኢትዮጵያ ብሔራዊ ጥቅሟን ባስጠበቀና በጋራ ተጠቃሚነት ላይ በተመሠረተ መርህ ድርድሩን ትቀጥላለች ሲሉ አረጋግጠዋል። ለስፔስ ራዲዮ ለተጠናቀረው ዘገባ ደመቀ ከበደ